ያለንበት ዘመን የመጨረሻ ዘመን እንደሆነ ይታወቃል። በትንቢት ላይ የተገለጹት ምልክቶች ሁሉ ተፈጽመዋል። በተለይ ዓለም ላይ ይሆናል የተባለው በሙሉ ተፈጽመዋል። ያልተፈጸሙ ብዙ ትንቢቶች የሉ። ነገር ግን በቤተ ክርስቲያንና በክርስቲያኑ ማኅበረሰብ ዘንድ መገለጽ ያለበት የመንፈስ ቅዱስ ኃይል ግን እስከ ዛሬ ድረስ አልተገለጸም። እንደውም በጣም በጉስቁልናና በአምልኮ መልክ ብቻ ተይዘን የእግዚአብሔር ኃይል በመካድ የምንመላለስ ክርስቲያኖች ሆነናል። ወንድሞቼና እህቶቼ ዛሬ ለመንፈስ ቅዱስ ለኋለኛው ዝናብ ሙላት ልንጸልይ ያስፈልጋል። ምክንያቱም ከፊታችን ያለውን የመከራ ጊዜ በምንም አይነት ሁኔታ በመንፈስ ቅዱስ ካልታተምንና የእግዚአብሔርን ማኅተብ ካልወሰድን በስተቀር ልናልፈው ጨርሶ አንችልም። ስለዚህ ይህንን ከዚህ በታች አብረን እንድንጸልይ በመንፈስ ቅዱስ እርዳታ ያዘጋጀውትን ጸሎት በኃይልና በትጋት ባለማቋረጥን የመንፈስ ቅዱስን ኃይል እስከምንቀበል ድረስ ልንጸልየው ይገባል። እኔ ይህንን ጸሎት ለመጸለይ በውስጤ መንፈስ ቅዱስ ስላሳሰበኝ መጸለይ ጀምሬአለሁ። ነገር ግን እኔ ብቻ ሳይሆን ወንድሞቼና እህቶቼ በጌታ ኢየሱስ ክርስቶስ ወዳጆቼ ሁሉ አንድ ላይ ንንጸልየው የሚገባን እንደ ፍቃዱና እንደ ቃሉ የሆነ ጸሎት በመሆኑ ይህንን የጸሎት ሐሳብ በምታዩት ሁኔታ አዘጋጅቼ ለማቃቸው ሁሉ ለማዳረስ እነሆ ይዤላችሁ ቀርቤያለሁ። ስለዚህ በትጋትና በኀይል የመንፈስ ቅዱስን ሙላት እስከምንቀበል ድረስ ያለማቋረጥ መጸለይ እንድንችል እግዚአብሔር እያንዳንዳችንን ይርዳል። ጸሎት እንደ ቃሉና እንደ ፍቃዱ የመንፈስ ቅዱስን ተስፋ ለመቀበል በእግዚአብሔር አብ ስም በልጁ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ስም አሜን። ያለህና የምትኖር ሆይ፣ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ፣ የአባቶቼ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ሆይ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዝክ ስለ ነገሥክም እናመሰግንሃለን። በሰማይ የምትኖር ሆይ ዐይኖቼን ወደ አንተ አነሳለሁ። መንፈስ ቅዱስ ሆይ አንተ ኀያል መለኮት ነህ። ሁሉም በአንተ ተፈጥሯል። በፍጥረት መጀመሪያ ላይ በውኃ ላይ ትሰፍ ነበር። ሰብአውያንንም ወደ ሕይወት ለማምጣት ከአብና ከወልድ ጋር መከርክ። ኢየሱስ ሰው ሆኖ እንዲመጣ በድንግሏ ማርያም ላይ ጸለልክ። በክርስቶስ አገልግሎት አብረህ ነበር። ወደ ሰማይ ካረገ በኋላ ብትወዱኝ ትእዛዜን ጠብቁ እኔም አብን ለምነዋለሁ፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ባለው ተስፋ መሠረት ከአብና ከወልድ ተልከህ በመካከላችን የምትገኝ ወላጆች እንደሌላቸው ልጆች እንዳልተወን በአንተ መገኘት ታወቀ። እርግጥ ነው፣ አንተ ዓለም የማያይህና የማያውቅህ ስለ ሆንክ ሊቀበልህ የማይችል የእውነት መንፈስ ነህ። ነገር ግን በእኛ ዘንድ ስለምትኖር በውስጣችንም ስለምትሆን እኛ ልናውቅ ይገባ ነበር። መንፈስ ቅዱስ ሆይ ይቅር በለን። በእኛ በክርስቲያኖች መካከል እንኳን አልታየህ። መንፈስ ቅዱስ ሆይ ምንም እንኳን አንተ እኔን ለመርዳትና ለማጽናናት ብትላክም፣ ድምፅህን ባለመሰማት አሳዝኜ ከእኔ አርቅያለሁ። አንተን ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔር መንፈስ አሳዘንኩኝ። አንተ የርስቴ መያዣ ነህ፣ ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ ولكن هذا ان منفسي من منفصل منفصل منفصل منفصل منفصل منفصل منفصل منفصل منفصل منفصل منفساوي ስለ ሥጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታልና። አምላኬ ሆይ ስለ መንፈስ ማሰብ እንድችል እርዳይ። ይህን ሥጋውነቴን ከኔ አስወግደው። ተናገረኝ መንፈስህ ይግባብ፣ በእግሬም አቁመ የምትናገረኝንም ልስማ፣ በትዕዛዝህም ልሂድ። ፍርድህን እጠብቅና አደርግ ዘንድ አዲስ ልብ ስጠኝ፣ በውስጤም አዲሱን መንፈስ አስገባልኝ። ከሥጋዬም ውስጥ የድንጋዩን ልብ አውጣልኝ፣ የሥጋንም ልብ ስጠኝ። يانتم يعني حزب ارغاي انتم املاك موني فيه ممفيس يتواب النايم على ممفيس يمكر النايم هاي الممفيس يوكل الناكس عبير يمفرط ممفيس بلايل لايل يس فرب ينن منفس بلايل لايل عفسل لي مدرب داو فرا مارشاس كي هو فرا دور تبلو سكت الرادرس يهوه لهذال العالم المين مثنور ስምህ ቅዱስ የሆነ ከፍ ያልክ ልዑል ሆይ እንዲህ ብለሃልና የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ ያልከውን ተስፋ በእኔ ፈጽም። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸው ለተሰበረ እጠግን ዘንድ ለተማረኩትም ነፃነትን ለታሰሩትም መፈታትን እነግር ዘንድ ልኮኛል። አሜን። ይህንን ተልኮ በእኔ ፈጽሞ በተጠማ ላይ ውሃን بدرك مريت لاي فساشن افسالو من فاسين بزر هلاي بركاتين بلجوش لاي افسالو بالكوك عالكيدان بسرد من فاسين بابتين نا بلجوش افسس فيتين كالنرسو كنجدي هودي عالشاشجم من باسرائيل بيتلاي لاي افسس شالونا بالكو تسفا مسارت من فاسين افسس ከዚህ በኋላ እንዲህ ይሆናል። መንፈሴን በሥጋ ለባሽ ሁሉ ላይ ያፈሳለሁ። ወንዶችና ሴቶች ልጆችም ትንቢት ይናገራሉ፣ ሽማግሌዎችም ሕልም ያለማሉ፣ ጎበዛዝቶችም ራእይ ያሉ ያልከው የተስፋ ቃል ኪዳን ይፈጸምጸም። ጌታ ሆይ የኖዌን ልጅ ኢያሱን የጥበብ መንፈስ የሞላህ እኔንም በመንፈስ ሙላኝ። انت منفصل فاسدها بمن بأونات نبى عالم يا يو. عالم يا لك لكى يا معيشي بني وست يهون انامني لك بلوك يا زابير منفس بني نت وجان ودفتران الثانيه التي تجد انها تجد انها تجد انها تجد انها تجد انها تجد انها تجد انها تجد انها መንፈስ ሆይ ድካሜን አግስ። በማይነገር መቃተት ማልድል የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትኜ አውቅ። በልቤ መታደስ ልለወጥ እንጂ ይህንን ዓለም ዓለም ሰል የእግዚአብሔር ቤተ መቅደስ ነኝና የእግዚአብሔር መንፈስ በእኔ ይኖርብኝ። ድዌዎችን ፈውስ፣ ሙታንን አስነሳ፣ ለምጻምን አንጻ፣ አጋንንትን አውጣ፣ በከንቱ የተቀበልከውን በከንቱ ስጥ ብለህ በእኔ ሕይወት ላይ እዘዝ። ኖ በእግዚአብሔር ፊት ሞገስ እንዳገኘ እኔም በፊትህ ሞገስ እንዳገኝ፣ አብርሃም የእግዚአብሔር ወዳጅ እንደሆነ እኔም ያንተ ወዳጅ ልሁን። يسحاق ان يعقوبن يعقوب ان, إن, إن, إن, إن, إن, إن, إن, إن بكرات يوسف ان موسى ببترو بفرعون فيت بهزبو كله فيت يا كبر كاملاك انين اكبر ياسو صحاين انديا أم إن إن يا درك الياس اندنيا سو خونو سماين يا زغا ساعات كسماي يورد በመጨረሻ ዘመን ምድርን በርግማን እንዳትመታ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ለመመለስ እንደ ኤልያስ ላክ። የኤልያስን መንፈስ እጥፍ አርገህ አውርድልኝ። ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ በነቢዩ ኤድሳ ድንቅ የሠራ ድንቅ ሥራብ በዳንኤልም ምስጢርን የገለጽ የአንበሶችን አፍ እየዘጋህ በእኔም ምስጢርህን ግለጽ። ለሐናንያ፣ ለሚስያኤል፣ ለአዛርያ የእሳትን ኃይል ያጠፋህ አምላክ በእኔም እንዲሁ አድርግ። داوي كان داوي داوي داوي قدره قولي عدم داوي داوي داوي داوي سلمون بني من داوي داوي داوي داوي داوي داوي አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝምቦላችኋልና በርሱ ደስ ይበላችሁ፣ ለእርሱም እልል በሉ። አቤቱ በዚህ ቃል መሠረት ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝንብብን። ትንቢት እንናገር፣ ሕልምም እናልም፣ ራይም እንመልከት። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣን ሰጣቸው። በሰጠህኝ የልጅነት ሥልጣን በኃይል እንድገለጽ አድርገኝ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኀይልም ትቀበላላችሁ፣ በኢየሩሳሌምም፣ በይሁዳም ሁሉ በሳማርያም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ያልከውን ተስፋ ለደቀ መዛሙርቱ የፈጸም ጌታ እኔም ኀይልም እንድቀበል ምስክርህም እንድሆን መንፈስ ቅዱስህን አውርድልኝ። ብርሃን ይሁን ያልካ አምላክ በእኔ መንፈስ ላይ ብርሃን ይሁን በልበል ያንተ ብርሃን ነፍሴንና ሥጋዬን ያብራ። كندا موسي بفتيلاي تيلاي يعني تبرهان بعد ما بس الملك إنما سل በማይቀርበው ብርሃን ውስጥ የምትኖር ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ፣ በዚህ በመጨረሻ ዘመን ምድር ከክብርህ የተነሳ እንድታበራ ሁለንተናይን በብርሃን ሙላ። ለዓለም ብርሃን አድርገኝ። የብርሃን ኃይል የብርሃን እውነት በእኔ ይገለጽብኝ ዘንድ ሁለንተናዬን ለአንተ አስረክባል ጽድቅህን እንደ ብርሃን፣ ፍርድህን እንደ ቀትር አውጣልኝ። ሕግህ ለእግሬ መብራት፣ ለመንገዴ ብርሃን ይሁንልኝ። አንተን እንዳልበድል ቃልህን በልቤ ይሰውርልኝ። እዚህ በመጨረሻ ዘመን በልዑል መጠጊያ ልኖር፣ ሁሉን በሚችል አምላክ ጥላ ውስጥ ልደር። እግዚአብሔር አንተ መታመኛዬ ሆንልኝ እልሃለሁ፣ አምላኬና መሸሸጊያዬ ነ በአንተ እታመናለሁ። አንተ ከአዳኝ ወጥመድ ከሚያስደነግጥ ነገር ታድነኛለህ። በላቦች ትጋርደኛል፣ በክንፎች በታች ታመናለሁ። እውነት እንደ ጋሻ ይከበኛል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀጥር ጋኔል አልፈራ። በአጠገቤ ሺህ በቀኜ አስር ሺህ ይወድቃሉ፣ ወደ እኔ ግን አይቀርበኝም ባዓይኖቼ ብቻ አመለከታለሁ የኃጣንም ብድራ ታያለሁ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግኩ። ክፉ ነገር ወደ እኔ አይቀርብ፣ መቅሰፍትም ወደ ቤቴ አይገባ። በመንገዴ ሁሉ ይጠብቁኝ ዘንድ መላእክቱን ስለ እኔ ታዛለህ። እግሬ በድንጋይ እንዳይሰናክር በእጆቻቸው ያነሱልኛል። በተኩላና በእባብ ላይ ጫማለሁ፣ አንበሳና ዘንዶውን እረገጣለሁ። በአንተ ተማመኛለሁና ታስጥለኛለህ፣ ስምህን አውቅያለሁና ትጋርደኛለህ። እጠራሃለሁ፣ ትሰማኛለህ፣ በመከራ ጊዜ ከኔ ጋር ትሆናለህ፣ ታድነኛለህ፣ ታከብረኛለህ፣ ረጅምም እድሜ ታጠግበኛለህ፣ ማዳንህንም ታሳየኛለህ። አሜን። በዚህ ቀን አቤቱ ተቆጥተኸኝ ነበርና ቁጣህን ከኔ መልሰሃልና አጽናንትህኛልና አመሰግንሃለሁ። እነሆ አምላክ መድኃኒቴ ነው፣ ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒትም ሆኖኛልና በእርሱ ታምኜ አልፈራም እላለሁ። ውሃንም ከመድኃኒቴ ምንጭ በደስታ ጠጣለሁ። በዚህ ቀን እንዲህ ይባላል። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ሥራውን አስታውቁ። ስሙ ከፍ ያለ እንደሆነ ተናገሩ። ታላቅ ሥራ ሠርቶአልና ለእግዚአብሔር ተቀኙ፣ ይህንንም በምድር ሁሉ አስታውቁ። አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ ብሎአልና ደስ ይበልሽ እልል በይ። የእስራኤል ቅዱስ በመካከላችን ከፍ ከፍ ብሏልና ደስ ይበለን። እልል እንበል፣ እልል እንበል። አሜን። ይህንን ጸሎቴን ወደ ዓለም መጥቶ ስለ እኛ በሞተውና በተነሣው ባንተም ቀኝ ባለው የዓለም ብርሃን በሆነው ከሙታንም በኩር የምድርም ነገሥታት ገዢ በሆነው በወደደን ከኀጢአታችንም በደሙ ባጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ባደረገን በጌታ በኢየሱስ ክርስቶስ ስም سلاسة محن سلام الناس لانت لعنت كذا العالم كذا العالم بذا العالم زوفا لا عيلتك أمت كونا بذا منعت لشمق هلون لفت أركو بركة, بركة كبر, كبر. مسقعنام حايلم كذا العالم كذا العالم يهون آمين آمين Amen. Um. Mm -hmm.